ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለ209 ዓመተ ምሕረት አደረሳችሁ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ በጳጉሜ 5 ሁለት ሺህ ስምንት ዓመተ ምህረት ፕሮግራሙን ጀመረ። የኢትዮጵያ ሁኔታ ወደ ባሰ ቀውስ እንዳይዘቅጥ ምን መደረግ አለበት? አንደኛው ሕዝብና ድርጅት አንድ ምኖር አያውቅም። ሲጀመር ድርጅት ሌላ ነው፣ ሕዝብ ሌላ ነው። ከሶስት ሺህ ዓመት በላይ ያረገ ሕዝብ ትናንትና ራሱ በፈጠረው ድርጅት እና የታሪኩ አንድ አካል የሆነ ድርጅት ነው እንጂ በየትኛውም መለኪያ ቢወሰድ ሕዝብና ድርጅት አንድ አይደለም። አቶ ገብረ መድህን ገብረ ሚካኤል በመቀሌ ዩኒቨርሲቲ መምህር ናቸው። ለጥያቄው መልስ በምሽቱ ከሚያስተናግደው ዝግጅት የተቀነጨበ ነው የሰማችሁት። አሁን ትልቁ ችግር ምንድን ነው? በህወሀት ፓርቲ ውስጥ ያሉትና አዲስ አበባም አማራ ክልልም የትም ያሉት ብዙ ጊዜ ምንድን ነው ያደረጉት? የትግርኛን ቋንቋ ማስፈራሪያ፣ ትግሬ መሆንን ትልቅነት፣ የህወሀት አባል መሆንን የማይጠየቅ የስልጣን ባለቤትነት አድርገው ብዙ በደል ፈጽመዋል። ይሄ ባለበት ሁኔታ ላይ አሁን ምንድን ነው የሚሆነው? አንደኛ ይሄን ይሄን ይሄን አድርግ ተብሎ ያልወጣ ህዝብ፣ በራሱ በብሶቱ ብቻ የወጣ ህዝብ ህጉን በጀ ነው ያደረግኩት ነው ጉዳያን በጀ አድርግ ያለሁና ጥቃት አይደርስም ማለት አይቻልም። እኒህ ደግሞ የአዲስ አበባ ዩኒቨርሲቲ መምህር አቶ አበባው አያሌው ናቸው። እርሳቸውም በምሽቱ ለጥያቄው መልስ ይሰጣሉ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። ለመላ ኢትዮጵያውያን እንኳን ለአዲሱ 2009 ዓ ም አደረሳችሁ። በድጋሚ የተከበራችሁ ሙስሊም ምእመናን እንኳን ለኢዳል አድሃ ወይም የመሥዋዕት በዓል ባክር ኢድ አደረሳችሁ። በስቱዲዮ በቴክኒክ መሳሪያዎች ላይ ጀስቲን ትዋይት አብረ አለ። በቅንብርና በዝግጅት እንዲሁም በማቅረቡም ጽዮን ግርማ አብራኛለች። ወደ ምሽቱ ዜና ልውሰዳችሁ። የኢትዮጵያ መንግስት ዛሬ አዲስ ዓመት ዋዜማን ምክንያት በማድረግ ከፈታቸው 757 እስረኞች መካከል በሽብር ወንጀል ተከሰው የነበሩት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በሀገር ውስጥ የሚገኙ መገናኛ ብዙሀን አቃቤ ህጉን አቶ ጌታቸው አምባይን ምንጭ አድርገው እንደዘገቡት በፌዴራል ማረሚያ ቤቶች በቃሊቲ፣ ዝዋይ፣ ድሬዳዋና ሻዋሮቢት አሮቢት ማረሚያ ቤቶች እና በፌዴራል ማረሚያ ቤቶች በውክልና የሚያከናውኑ ከደቡብና ከትግራይ ክልሉ ክልሎች እንዲሁም ሀረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች 720ዎቹ መስፈርቱን በማሟላታቸው መፈታታቸው ተነግሯል። የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከነበሩ ሙስሊሞች መካከል ዘጠኙ የተፈቱት ከአራት ዓመታት እስራት በኋላ መሆኑ ነው። ጽዮን ግርማ ማምሻውን ወደ አዲስ አበባ ደውላ አንዳንዶቹን ለማነጋገር ሞክራለች። ከእስር ከተለቀቁት ውስጥ አንደኛው ጋዜጠኛ የነበረው ዩሱፍ ጌታቸው ነው። ማምሻውን ደውዬ አጠር ያለ ቆይታ አድርጌ ነበር። ሄሎ ሄሎ፣ ጤና ይስጥልኝ። ዩሱፍ ጌታቸው እንኳን ለቤት አበቃህ። ጽዮን እባላለሁ፣ ከአሜሪካ ድምጽ ነው እምደውልልህ። መቼ ነው ከእስር የተለቀቀው? እንግዲህ ዛሬ ነው። ቤተሰቦችህን እንዴት አገኘሃቸው? ምን ይመስላል ያለ ሁኔታ ስትወጣ? ወላሂ ቤተሰቦችን በደህና ሁኔታ ነው ያገኘኋቸው። የወጣንበት ሁኔታ እንግዲህ ያው ከሁለት ቀን በፊት ይመስለኛል ያለው ሁኔታ ውስጥ ተነግሮን እንድነ የሚባለው ስሙ አንድ ፖሊስ ፖሊስ እንትኑ እንዳፋ ሶስት ሁለት ቀን ያህል ቆይተን እዛ ቆይተን እንግዲህ ዛሬ ወጣ ነው። በምንድን ነው የተለቀቃችሁት? በይቅርታ ነው በምህረት እንግዲህ መንግስት ባደረገው እንትን ላይ መንግስት በራሱ አሉት እንትኖች ይቅርታ ጠይቆ ነው በመንግስት እንትናን ይቅርታ ጠይቆ ያን ይቅርታ ትቀበላላችሁ አልትቀበልም? ይቅርታን እንቀበላለን የሚል ነው እንግዲህ ምህረት ምህረት ነው እንግዲህ። ቋንቋው የትኛው እንደሆነ ግዳን ግን ስንጠየቅ የነበረው ይኸው ነው። መንግስት ቅርታ አድርጎልሃል፣ እና ይህም ትቀበላለህ ትቀበለን በሚል ነው። ይህም መቼም ማንም ቅርታ ቀላ የለም ተቀብለን ነውጣ። ምን ያህል ዩሱፍ፣ ምን ያህል ታሰርክ? ምን ያህል ጊዜ ቆየህ? እስካሁን እኔ የቀረኝ ስድስት ወር ነው። የታሰርኩት አራት አመት ከሁለት ወር አካባቢ ነው። ሰባት አመት ነው የተፈረደብኝ። ስለዚህ በአመክሮ ስድስት ወር ነበር የሚቀርህ ስድስት ወር ነበር የሚቀረኝ። መስሪያ ቤቷ ሥራ መሰረት በአመት ክረስ ሲፈታ ስድስት ወር ነበር የሚቀረኝ። እሱር፣ ከአስራ ሁለት ቀን ነበር። እሺ፣ በጣም አመሰግናለሁ። እንግዲህ ዩሱፍ፣ ያለን ሰዓት በጣም አጭር ስለሆነ ነው አየር ላይ ለመዋል። ፕሮግራሙን በሚቀጥለው ሳምንት ውስጥ ደውለንልህ ሰፋ ያለ ቆይታ ይኖረናል። በጣም እናመሰግናለን። እግዜር ይስጥልኝ። የአንደኛ ዓመት ዩኒቨርሲቲ ተማሪ ያለች ታስራ የነበረችው አንደኛዋ ወጣት አያል ኩባ ነስረዲ ትባላለች። ማምሻውን እሷንም ደውዬ አናግሪያት ነበር። እንኳን እንግዲህ ቤተሰቦችሽን በሰላም አገኘሽ፣ እንኳን ከእስር ተፈታሽ። ከአሜሪካ ድምጽ ነው የምደውለው እና እንዴት ነው የተፈታሹ? መቼ ነው የተፈታሹ? በምን ሁኔታ ነው የተፈታሹ? ምናልባት ከዚህ ቀደም እንደሚታወቀው በከድር መሀመድ መዝገብ ተብለው የሙስሊሙ ማህበረሰብ ባነሳቸው ጥያቄዎች ከተከሰስን ሰዎች እና እናም ሁለት ሺህ ሰባት የካቲት አካባቢ ነው ወደ ወንጀል ምርመራ ማዕከል ይገባል አሁንም በቀጠሮ ላይ ነው ነንበር የሚገኘው። ምናልባትም ወደ ሐምሌ አካባቢ የአቃቢ ምስክሮች ተሰምተው ለብዩ ወደ ጥቅምት ነበር የተቀጠሉ እና ሰሞኑ ሰኞ ዕለት ድንገት ማረሚያ ቤቱ ጠርቶት እኔንም ብቻ ሳልሆን ሌሎችም ወንድሞችንም እናም አንድም እህት አለች መሪያም እሷንም ጨምሮ ተጠርተል መንግስት ይቅርታ ማለት የታሰራችሁበት ስር አግባብነት ስለሌለው መንግስት ለእናንተ ይቅርታ አድርጎላቸዋል፣ እና የእናንተ መታሰር መንግስት አይፈልገውም፣ ስለዚህ እንድትወጡ ብሎ ራሳቸው በጠየቁ መሰረት ሰሞኑን ወሰናል፣ ማለት ዛሬ ወሰናል። የተከበራቸው አድማጮች ይህንን ዘገባ እንቀጥላለን። ከሰሞኑም ተጨማሪ ሰዎችን እያነጋገርን እናቀርብላችኋለን። ወደ ተከታዩ ዘገባ እንለፍ። ጎንደር ከተማና በአካባቢዋ ከትናንት አርብ ከማለዳው አስራ ሁለት ሰዓት አንስቶ እስከ ዛሬ ጠዋት 12 ሰዓት ድረስ ባለው ጊዜ የስልክ አገልግሎትና ኢንተርኔት ተቋርጦ ብዙ ሰው በአሰሳ ከየቤቱና ከየመንገዱ መያዙና መታሰሩን ከከተማው ያነጋገርናቸው አንድ ነዋሪ ገልጸውልናል። ትናንት ከጠዋቱ አስራ ሁለት ሰዓት ጀምረው እስከ ዛሬ አስራ ሁለት ሰዓት፣ እስከ ዛሬ ረፋድ አካባቢ። ትናንት ከአርብ አስራ ሁለት ሰዓት ከጠዋቱ ጀምሮ ነው የምትለኝ? አዎ ከጠዋቱ አርብ አስራ ሁለት ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። እጃችን ላይ ያለ ስም ዝርዝራቸው የጃንተክል ሆቴል ባለቤት አቶ ተመስገን ፈጣርጎን ጨምሮ የአስራ አንድ ሰዎች ስም ዝርዝር እጃችን ላይ ማቅረብ እንችላለን። በአጠቃላይ ግን በትላንት በተካሄደው አፈና ውስጥ ወደ ዘጠና ሰባት የሚጠጉ ወጣ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው። ከዚያ በተጨማሪም የወልቃይት አማራ ማንነት ጥያቄ ኮሚቴ አባላትና ደጋፊዎችንም የማሳደድ ተግባር እየተካሄደ ነው ሲሉ እኚሁ ነዋሪ ተናግረዋል። ከዚህ በፊት ዓላማችን ወልቃየት ኮሚቴን ማስፈን ወይም ጥያቄን ስናልት አይደለም ጸረ ሰላም ኃይላችን ናቸው ውበት እያሉ ይፋዊ መግለጫ ሲሰጡ እንደነበር የሚታወስ ነው። በመንግስት ደረጃ ከዚህ በፊት እንደዚህ አይነት መግለጫዎች ሲሰጡ እንደነበር እናስታውሳለን። ነገር ግን በተግባር መሬት ላይ ያለው ነገር ከዚህ ፍጹም ተቃራኒ የሆነ ነገር ነው። ለምሳሌ ባለፈው ሳምንት የወልቃየት ከአማራ ብሔረተኝነት ኮሚቴ አባል ከሆኑት አንዱ አቶ ልጅሸት አስፋው መተማ ለእርሻ ስራ በሄደበት ላይ በደህንነት እየተከታተሉ ፎቶግራፉን አምጡ የአባቱም የአያቱም ስም ስጡን እያሉ የመተማውን ግርግር ያቀናበረ እሱ ነው የሚል የውጭ ታርጋ እየለጠፉ እሱን ለማፈን ሲንቀሳቀሱ ነበረ። በመቀጠል አቶ ይልማ ፈረደ የተባሉ ሌላው ኮሚቴ አባል ሳይሆን ሌላው ወልቃይት አማራ ሌላ አቶ መብራቱ ምህረት እነዚህ ሶስቱም በጥልቅ ክትትል ሳያቸው ነበረ ማለት ነው። ሲከሳትሏቸው፣ ሲያሸማቀቋቸው በዛ ብዘት ቢሄዱበት ስራቸውን በነፃነት እንዳይሰሩ በነፃነት የመንቀሳቀስ ህገ መንግስታዊ መብታቸውን ተጋፍተው ሲንቀሳቀሱ ነበረ። በተጨማሪ ቤት ለቤት አሰሳ ለአንድ ሰው አስር ወታደር ተመድቦ አንድ ብሬን ውጭ ላይ ተጠምዶ ስድስት የታጠቁ ወታደሮችን ከውጭ ከቤት ውጭ ሆነው አራቱ ውስጥ ገብተው ሰውን እየያዙ ማለት ነው። እንዲሁም መንገድ ላይ እየሄዱ ሲቪል የለበሱ ሰዎች ናቸው በመኪና እየመጡ አምስት ሰዎች እየሄዱ ከነሱ ውስጥ ሶስቱን ለቅመው የወሰዱበት አጋጣሚ አለ መንገድ ላይ። ከዚህ በተጨማሪ ትናንት ጥዋት ላይ የወልቃይት አማራ ብሔርተኝነት ኮሚቴ የህዝብ ግንኙነት ኃላፊ የሆኑትን አቶ ተሻገር ወልደሚካኤልን ለማፈን ወደ ሰላሳ የሚጠጉ ታጣቂ ኃይሎች አሰማርተው ቢሯቸው ድረስ ሄደው እሳቸው ጠዋት ስላልገቡ ያደረጉት ሙከራ ከሽፏል። እሳቸው በዚህ ሰዓት ራሳቸውን ጠብቀው ቀንም ሙሉ ስልካቸው አይሰራም አሁንም ያለበት ሁኔታ አናውቅም አቶ ተሻገር ወልደ ሚካኤልን ለማግኘት እኔም በተደጋጋሚ ሞክሬ ነበር ስልካቸው ዝግ ነው ነው የሚለው ስለሰማችሁት የጎንደር አካባቢ ሁኔታና ስለ ጸጥታው ስለ አውድ አመቱም ለመጠየቅ ወደ ክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በተደጋጋሚ ደውዬ ነበር ስብሰባ ላይ መሆናቸውንና ውይይታቸውም አለማለቁን ገልጸውልኛል ባገኘኋቸው ጊዜ ይዤላችሁ መለሳለሁ የቃለ ምልልሱን ተጨማሪ ክፍል ዌብሳይታችን ላይ ማግኘት ይቻላል ወደ ቀሪ ዝግጅቶቻችን እናሸጋግራችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ፣ በ22 ሜትር ባንድ በ13615 ና በ13860 ኪሎ ኸርትዝ፣ በ25 ሜትር ባንድ በ1240 በ1280 በ12110 እና በ12140 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጳጉሜ 5 2008 ዓ ም ምሽት ፕሮግራም ነው። ለጥያቄዎ መልስ በበርካታ የኢትዮጵያ ክፍሎች የኢትዮጵያን መንግሥት ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል በጎንደርና ጎጃም፣ በደቡብ ክልል በኮንሶ በኦሮሚያ ደግሞ በብዙ ከተሞች ተቃውሞች እየተካሄዱ ነው። መንግሥት አንዳንዱ የሕዝብ ተቃውሞ ተቀባይነት አለው የሚል መግለጫ ቢሰጥም የሌላውን ሕዝብ ሰላም ማስከበር አለብኝ በሚል ተቃዋሚዎች ላይ እርምጃ መውሰዱን ቀጥሏል። ባለፉት በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብቶች ተሟጋች ቡድኖች ገልጸዋል። ተቃዋሚዎችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተመልክቷል። የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘቅት ምን መደረግ አለበት? በዚህና በሌሎች መሰል የአድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡን ሁለት ምሁራንን ጋብዘናል። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ሥነ ጥበባት ታሪክ መምህር ከመቀለ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። ትዝታ ብላቸው ነች ያወያየቻቸውም። አመሰግናለሁ። አሁን በኢሜል ከመጡልን ጥያቄዎች አንድ ማቀርብላችሁ ናይዝጊ ሃጎስ ይባላሉ። ከትግራይ ነው ደብዳቤውን የላኩልን። አሁን ያለው መንግስታዊ መዋቅር ሳይቀየር አጠቃላይ መፍትሄ ማምጣት እንዴት ይቻላል ነው የሚሉት። አብዛኛው ተቃዋሚዎችና ህወሀት የትግራይ ህዝብ የራሱ ምርጫ እንደሌለው አድርገው በመውሰድ ህወሀት የሚያደርገውን ፕሮፖጋንዳ በቀጥታ በመውሰድ ህወሀትና የትግራይ ህዝብ አንድ ነው በማለት በተለያዩ አካባቢዎች የትግራይ ተወላጆችን ሌሎቹ ኢትዮጵያውያን በጎሪጥ እያዩ ነው። በዚህም ሁኔታ አደጋ እየደረሰበት ይገኛል። እዚህ ላይ የእኔ ጥያቄ ትናንት የተፈጠረ ነገ ደግሞ የሚጠፋ ድርጅት እና የኢትዮጵያን መስራች ህዝብ በማደባለቅ አሳዛኝ ድርጊቶች እየተፈጸሙ ነው ነው የሚሉትና በወቅቱ የሚካሄደው ተቃውሞ ጋር በተያያዘ የትግራይ ተወላጆች ላይ እንዲሁም ንብረታቸው ላይ ደረሰ ስለሚባለው ጥቃትና ጥፋት ነው የሚጠይቁት አድማጫችን ከመቀለ ዩኒቨርሲቲ አቶ ገብረ መድን ገብረ መጀመሪያ ይመልሱልኝ። አዎ፣ ሁለቱም መንግስትም በክልል ደረጃ ብንወስድ ደግሞ ህወሓትም የኢትዮጵያ ተቃዋሚዎችም ለየራሳቸው ታክቲካዊ ጥቅም ሲሉ ህወሓትና የትግራይ ህዝብ አንድ እንደሆነ ህወሓትም ራሱ በህግ ውስጥ ለመጠበቅ ሲል አንድ ጊዜ የተፈጠረ የተዛባ ግንዛቤ አለ። አብዛኛው በተለይ በተራፍ መሰረታዊ ችግር ባይኖርበትም ህወሀት ወደ ስልጣን ከመምጣት ጀምሮ ደርግም ለታክቲክ የተጠቀመበት ነው። የአንድ ብሔር ነው የአንድ ክልል ነው ለአንድ ክልል የበላይነት የተለየ ጥቅም ሲለሚመጣ የሚመጣ ድርጅት ነው ብሎ የጀመረው ነገር ነውና ህወሀት ወደ ስልጣን ሲመጣ ወዲያውም የኢትዮጵያ ተቃዋሚዎች ይህን በከፍተኛ ሁኔታ በሚዲያም በተለያዩ መንገድ አመለካከት ህዝቡ ይዝ አድርገዋል። እና እነሱም የኛው ሌላ አጀንዳ ከመፍጠር ይልቅ ፍጠርላቸው አጀንዳ ስላለን ለታክቲክ ይህን ነገር ይጠቀሙበታል። ህወሀት ራሱ ህዝብ ላይ እንዳይነጥለውና በህዝብ ውስጥ ለመደበቅ ሲል ይህን ነገር ያራምዳልና ጠያቂው ያለው በአብዛኛው ነገር የምስናባት ነገር ነው። ትክክል ነው ወይ የሚለው ነገር አንደኛው ህዝብና ድርጅት አንዱ ምን ሆነ አያውቅም። ሲጀመር ድርጅት ሌላ ነው፣ ህዝብ ሌላ ነው። ከሦስት ሺህ ዓመት በላይ ያደረገ ህዝብ ትናንትና ራሱ በፈጠረው ድርጅት እና የታሪኩ አንድ አካል የሆነ ድርጅት ነው እንጂ በየትኛውም መለኪያ ቢወሰድ ህዝብና ድርጅት አይደለም ማለት ስለዚህ ድርጅቱን ለማዳከም ሲባል ህዝቡን መዳከም አለበት ወይም ክልሉን መዳከም አለበት የሚለው ወደ ሎጂክ ሊያስገኝ ስለሚችል አንዳንድ ጊዜም የተንጸባረቀ ስለሆነ ኃላፊነት የጎደለበት መራላውም አይደለም። በእነዚህ አይነት አካሄድ እና ና ሁሉም ወገኖች ከዚህኛው ጅምላ አካሄድ መራቅ አለባቸው። ካልሆነ በጣም አስቸጋሪ ሊሆን ይችላል ወደፊት ለዲሞክራሲም፣ ለፍትህም፣ ለዘላቂ ሰላም በጣም አስቸጋሪ ና የማይመች አካሄድ ስለሆነ እንደ ትልቅ ስጋት አድርጌ የምወስደው ነው። እሺ አቶ ገብረ መድህን አመሰግናለው። አቶ አበባው አያሌው አክለው እንዲመልሱልኝ የምፈልገው እኔ ደግሞ አድማጫችን ያቀረቡት ጥያቄ ላይ እማክለው አለኝ። ከበሌላ በኩል የሚነገረው አሁን ለምሳሌ ሮብ ገደማ ጥቃት የደረሰባቸውን የትግራይ ተወላጆች ደረሰብን ብለው መቀሌ ውስጥ የተሰበሰቡትን ዘጋቢያችን ከመቀሌ አነጋግሮ ልኮልናል። እሱን ተከትሎ ከጎንደርና ከጎጃም በርካታ ጥያቄዎችና አስተያየቶች ይደርሱናል። የአማራ ሕዝብ ከትግራይ ሕዝብ ጋራ ምንም ቅራኔ የለውም። ነገር ግን የመንግስት ታጣቂዎችን ወይንም የመንግስት ሰላዮችን እንዲያጠቁን ምክንያት የሆኑትን ሰዎች ነው የአካባቢው ወጣቶች ያጠቁት፣ የሚል አመለካከት አላቸው። ይሄን እንዴት ማስታረቅ ይቻላል? ምክንያቱም ይሄም ወደ ህዝብ ግጭት ሊያመራ ስለሚችል። አቶ አበባው አያሌው እንደዚህ ባለ ሁኔታ ሁለት ነገሮችን በደንብ አርገን ብናይ የተሻለ ይመስለኛል። አንደኛው ህዝብና መንግስት በጣም ብሶት ላይ ናቸው። መንግስት ሀያ አምስት አመት ሙሉ ያን ያክል የህዝቡን ብሶት አለ መመለሱ በተለይ የአማራን ክልል ከወሰድ ነው ደግሞ አማራው ቤኒሻንጉልም ሄዶ ደቡብ ክልልም ሄዶ ጋምቤላም ሄዶ ኦሮሚያም ሄዶ ችግር ሲደርስበት መንግስት ሀይል ይለው አልቻለም፣ ለተጎዱም ሊወስደው አልቻለም። ሁለተኛ የትግራይ ህዝብንም ብንወስድ የትግራይ ህዝብ ትልቅ ህዝብ ነው፣ በታሪክም ብንወስደው በሞራልም ብንወስደው በሀይማኖትም ብንወስደው በጣም ትልቅ ህዝብ ነው። እኔ እያንዳንዱን ወረዳ አውቀዋለሁ። አሁን ትልቁ ችግር ምንድን ነው? በህወሀት ፓርቲ ውስጥ ያሉትና አዲስ አበባም አማራ ክልልም የትም ያሉት ብዙ ጊዜ ምንድን ነው ያደረጉት የትግርኛን ቋንቋ ማስፈራሪያ፣ ትግሬ መሆንን ትልቅነት፣ የህወሀት አባል መሆንን የማይጠየቅ የስልጣን ባለቤትነት አድርገው ብዙ በደል ፈጽመዋል። ይሄ ባለበት ሁኔታ ላይ አሁን ምንድን ነው የሚሆነው አንደኛ ይሄን ይሄን ይሄን አድርግ ተብሎ ያልወጣ ህዝብ፣ በራሱ በብሶቱ ብቻ የወጣ ህዝብ ህጉን በጀ ያደረኩት ነው ጉዳያን በጀ አድርግ ያለሁና ጥቃት አይደርስም ማለት አይቻልም። ጥቃት ይደርሳል። የተጎዱ ንጹሀን ትግሬዎች አሉ፣ ያልተነኩም ደግሞ አሉ። እዛ መሰረት ህብረተሰቡ ያውቀዋል። የትግራይ ህዝብ ጎንደርም ኖሯል፣ የትም ክልል ኖሯል። እንደውም ከአብዛኛው እንደው ከኢትዮጵያ ህዝብ የትግራይ ህዝብ ነው። ሌላው አካባቢ እየሄደ ሸቅሎም ምን ብሎም ሰርቶም ይኖረው። አሁን በዛ ሁኔታ ላይ አማራ ክልል ውስጥ ጎንደር የምንውሰድ ባህር ዳርም ውስጥ የተወሰነ ፋት ሊደርስ ይችላል። ያ የህዝብ ብሶት እንትን ያለው ነው እንጂ ሀይ በሉ ትግሬን ብቻ ሄዳችሁ በሉ የማለት አይደለም። ብዙ ጓደኞቻችን አሉ፣ ብዙ ወዳጆቻችን አሉ። ብዙ የተጋባ ባህሉም አንድ የሆነ ሃይማኖቱም አንድ የሆነ በብዙ መንገድ የተመሳሰለ ህዝብ ነው። እና ያን ማለት አይቻልም። የተጎዳ ሰው ሊኖር ይችላል። የትግራዩ የባለፈው ደግሞ ስቴጅድ ነው። አንድ ጥያቄ እዚህ ጋ መነሳት ያለበት ያ ሁሉ አማራ ያን ያክል ጥቃት ሲደርስበት መንግስት መድረክ አልሰጣቸው፣ አንድም መድረክ አልሰጣቸው። ትንሿ ልዩነት የትኛው ናት? ይቺ የቤኒሻንጉሉ ቅርብ ጊዜ ዛሬ ሶስት አመት ነው አራት አመት የተደረገው ብቻ አካባቢው ባለስልጣኖች ተሳስተዋል፣ ተጠያቂ ናቸው ምን የሚል ነው እንጂ አሁን የትግራዩ ስቴጅ ነው ብዬ ነው ንትም ብለው የራሱ የህዋት የኔ ነው የሚለው ህዝብ ሲነካ መድረክ ሚከፍትላቸውና፣ በዚህ በኩል ተጎድተዋል የሚል ከሆነ ና ለሌላው ከዛ በፊት የተለከለ ከሆነ ያ እኩል አይመጣም። አሁን ህዝቡም የትግራይን ህዝብ ትግሬ ስለሆነ መንካት የለበትም፣ ንብረቱንም ያፈራውን አይንካ። ሰርቆም ይሁን ያፍራው ይሄንም መንካት የለበትም። ይሄ የሚዳኘው በሌላ ነው። ይሄ የሚታየው በሌላ ነው። ህዝቡ ተቃውሞውን ማድረግ ያለበት ስርአቱ ላይ ነው። ስርአቱ ካልወረደ እንደገና ራሱን ካላሻሻለ ያሻሽላል ብዬ እንኳን አላስብም። ሌላ ምንም መፍትሄ የለውም እንጂ ብዙ ጊዜ ይሄ ህዝብ ብሶት ሲወጣ ችግሮች ሊኖሩ ይችላሉ። የባሰው ሊኖር ይችላል። የቀይ ሽብርን እንውሰድ በእኛ በሀገራችን ሽብር ፖለቲካ አይደለም። ያን ያክል ያፋጀው የህዝቡ ምቀኝነትም ነው እርስ በርስ ከሌለ አጥቃ ከሌለ አጥቃ። እነዚህ አይነት ነገሮች በእንደዚህ አይነት ችግር ባለበት ጊዜ ላይ ሊከሰቱ ይችላሉ። ብዙ ንጹሓን ሊጎዱ ይችላሉ። ንብረታቸው ሊሆኑም ይችላል። ግን ህዝቡን እኔ ምን ምለው ምንድን ነው እንዳይነኩ፣ በእውነትም በላብም ያፈራው ንብረት ይሁን በስርቆም በሙስናም ያፈራው ይሁን አይንካ። ሌላውን ተቃውሞ ግን በደንብ አድርጎ እንደው እስከሚጨናነቅ ድረስ ስርዓቱን ማስጨነቅ መቻል አለበት። ምክንያቱም ስርዓቱ ተጨንቆ መፍትሄ አልፈልግ ብሏል እና ህዝብ ደግሞ ስርዓቱን አስጨንቆ መፍትሄ ያስፈልገው የሚል ነው እንጂ እናንተም ያስተላልፋችሁት ትንሽ መድረክ የመስጠት

ህዝብ ለህዝብ አይደለም። ቀዳሚ ትልቁ ችግር ፈጣሪው ተማርነን ብለን ራሳችን የመደብንና ፖለቲካውን የምንዘውረው ሰዎች ላይ ነው ትልቁ ችግር ያለው። ይሄ ማለት ግን በህዝብ መካከል ትንሽ የሆኑ ሰዎች በእኛ አስተሳሰብ ተቀርጠው ጉዳት ወይም ጥቃት ሊያደርሱ የሚችሉ ሰዎች የሉ ማለት አለም። ይሄኛው በአማራም በኦሮሞም ብቻ ሳይሆን በማንኛውም በትግራይም ሊኖር የሚችሉ በነገራችን ላይ ብዙ ስርዓት ያለባት ሀገር ናት። ብዙ የተጎዳ ዜጋ ያለባት ሀገር ናት እና ለችግር መነሻ ከሌ ነው ብለን ብንቀሰቅሰው በዛኛው ወገን ላይ ጥቃት ሊያደርስ የሚችል ወገን ቀላል ሊሆን ይችላል። በአንድ ከተማ አስር ሰዎች በቂ ናቸው። በተለይ በዚህ በቀውስ ሁኔታው በቂ ናቸው እና በተለይ በተለይ ህዝቡ እነዚህ ሰዎች መግራት የሚችልበት አቅም ሲያጣ እነዚህ የተወሰኑ አምስትም የሆኑ አስር ሰዎች ጉዳት ሊያደርስ ይችሉ። ስለዚህ በአማራ ክልልም በእንደዚህ ሁኔታ ያተክሰፍ ሊሆን ይችላል። ትልቁ ግን እነዚህ የሚያንቀሳቀሱ ሰዎች ናቸው። ለእኔ አደጋ የምላቸው ውጭም ያሉ ህዝብ በየትኛው ጊዜ መክፈትም አትችልም። ነገር ግን ህዝቡን የሚመሩ ሰዎች፣ ፖለቲካውን የሚዘውሩ ሰዎች በኃላፊነት ህዝብን በማክበር መንግስትና ህዝብ፣ ፓርቲና ህዝብ በለየ መንገድ ካልተካሄደ እኔ በእሳት ላይ በሰማሁት መግለጫ ወይም ከጎንደር የተፈተ ተብሎ የተላለፈው አደገኛ አካሄድ በጣም አስቸጋሪ ነው፣ እና መደበቅም አያስፈልግም። በግልጽ መምታት አለብን። ነገር ግን አበባው እንዳለው ምናልባት አንዳንድ ሰዎች ትግርኛም እንደ ማሳራሪያ ሊጠቀሙ የሚችሉ ሰዎች ይኖራሉ። የትፔለስ የአባልነት ማታወቂያም እንደዚህ ስለዚህ ለግል ጥቅማቸው ሲሉ ይህንን በተለይ በህዝብ ያለው የስተት ግንዛቤ ይሄ መንግስት በቃ የአንድ ብሔር የበላይነት ያረጋግጠ ገጠና እነሱ ባለ ጊዜ ናቸው አይነኩም የሚል የተሳሳተ ግንዛቤ፣ ይህንን ማኒፑሌት የሚያደርጉ ግለሰቦች እንዳሉ ምንም ጥርጥር የለውም። ይህ ሲል ግን ሌሎችም አሉ። ፈዛት ማጠር ኦሮሚያን ብንሄድ የመንግስት አቅም በጣም ትልቅ ስለሆነ ኦህዴን መሆን ሁሉም ነገር ማግኘት ማለት ነው። አማራ ብንሄድ ብአዴን መሆን በጣም ትልቅ ነገር ነው። ነገር ግን የእነዚህ የበላይ ደግሞ ህወሓት ነው ስለሚባል በመላው ሀገሪቱ ህወሓትም ሆኖ መቀረብ ምናልባት በዚህ ተፈሪ ተደርጎ ሊወሰድ ስለሚችል ሌሎች ዜጎች የማያገኙትን ጥቅም እንዲያገኙ መሰረት ሊሆነ ይችላልና ይህ ማለት ግን ህዝቡን የሚወክል ናቸው ማለት አይደለም። እና ይህ በደንብ መሌት አለብን። እነዚህ ሁሉም ሁላችን አብረን መምሳት ያለብን መታገል ያለብን ግለሰቦች ናቸው። እኛ የምንለው ከዚህ በተለይ በተለይ አዲስ ወጣት ይህም በደንብ አይሰታል። በእኛ ስም የሚነግዱ የተወሰኑ ሰዎች ግለሰቦች፣ እኛን የማይወክሉ እኛን በሌሎች የኢትዮጵያ ህዝቦች በጥርጣሬ እንድንታይ የሚያደርጉ ሰዎች ገላለብን ራሳችን እንላለንና በዚህ መልኩ ቢታይ ጥሩ ነው። ቀጥሎ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በተናገሩት ላይ የተላከልንን ጥያቄ እንዲሁም ደግሞ ተያያዥ የሆነ በኢሜይል የመጣልንም ጥያቄ አለ። እሱን ላሰማችሁ አሰናስትልኝ። ቪኦኤዎች እንግዶቻችሁን ጥያቄ ለማቅረብ ነበረ እንግዶቻችሁ እንግዲህ እኔ ብዙ ጊዜ የኢትዮጵያ መንግስት በሚሰጣቸው አስተያየቶች እና መግለጫዎች በጣም ተምታቶብኛል። ምንም አንድም የተጨባጭ ነገር ማግኘት አልቻልኩም። ሆኖም አንድ ነገር እስኪ ከዛ ላንሳና አቶ ኃይለማርያም ደሳለኝ ጠቅላይ የጠቅላይ ሚኒስትሩ ኢህአዴግ ጥልቅ ብለው በደንብ አድርገው ጥልቅ የሆነ ተሃድሶ እናደርጋለን ብለዋል። እንግዲህ ይህ ተደጋጋሚ እንኳን በተለያየ መንገድ የገለጹ ቢሆንም ጥልቅ ሲሉ ዛሬ ግን በጣም ጥልቅ እኔ በማውቀው ተሃድሶ በሚለው ትርጉም ጥልቅ ተሃድሶ ካስፈለገ ጠቅላሎቹ እስር ቤት ይገባሉ ማለት ነው እና ይሄ ጥልቅ ተሐድሶ ምን ይመስላል? እስኪ ምሁራኑ ጥልቅ ተሐድሶ እስከ ምን ያደርሳል? የቃል እምነት መስሎ ይታየኛል። ለእውነት የህግ ሰው ካለ የቃል እምነት ነው ይሄ ጥልቅ ተሐድሶ የሚያስፈልገው አመራ ስልጣን ላይ አለ። ይህ ማለት በሌላ አባባል የቃል እምነት ሰጥተዋል። እስር ቤት መግባት የሚገባቸውን ያህል ነው የሚሰማኝ እና እስኪ ምሁራኑ ምን ይላሉ በዚህ ላይ? አመሰግናለሁ። ሰለሞን ሀይሌ ነኝ። እሺ፣ አቶ ሰለሞንን እናመሰግናለን። ሌላ በኢሜይል ጥያቄያቸውን ያደረሱን አቶ ግዛቸው አበበ ደግሞ በርካታ ጥያቄ ነው የላኩልን፣ ግን ከዚህ አሁን ከቀደመው ጋር ተያያዥ የሆነ ጥያቄ ላሰማችሁ ገዢው ቡድን ለተፈጠረው ችግር ራሱን ተጠያቂ የማድረግ አዝማሚያ የሚያሳየው በተለይም በአንዳንድ በስም ባልተጠቀሱ ባለስልጣናቱ ላይ ጣት የመቀሰር አዝማሚያ እያሳየ ያለው ችግሩን ለመፍታት ሳይሆን በውስጡ ሆነው ከህዝብ ጋር የመወገን ዝንባሌ የሚያሳዩትን ስልጣን እንጋራ የሚል አይነት አስተሳሰብ የሚያራምዱትን ሰዎቹን ለማስፈራራት ወይም ለመመንጠር መሆኑ ይነገራል ይላሉ። ከዚህ ሌላ የአማራ ክልል ባለስልጣናት የወልቃይት የማንነት ጥያቄን እሽሩሩ ብለዋል። ከትግራይ ባለስልጣናት ጋርም በዚህ ጉዳይ ተወዛግበዋል። የፌዴራል ፖሊስ ኃይል በክልሉ በተለይም ጎንደር ውስጥ እንደ ልቡ እንዳይንቀሳቀስ ችግር ፈጥረዋል በሚል ውንጀላ ሊመነጥራቸው ይፈልጋሉ የሚል ጥርጣሬ በሰፊው እየተስተጋባ ነው። ይህ ምን ያህል ትክክለኛ ሊሆን ይችላል ይላሉ አቶ አበባው። እስቲ ለዚህ ጥያቄ የመጀመሪያው ጠያቂ ይሄ ጥልቅ ተሀድሶ ላሉት ሁለት ነገሮችን ነው እዛ ላይ ማስቀምጠው። አንደኛ ተሀድሶውን የጀመረበት ኢህአዴግ አካሄድ ጥሩ አይመስለኝም። ምክንያቱም ከአስራ ዘጠኝ ዘጠና ሶስት ጀምሮ እስካሁን የሄድንበትን አይተን ለአስራ አምስት አመታት እንደው ንስሐ እንገባለን አይነት ነገር ነው። የአሁኑ ችግርና የአስራ ዘጠኝ ዘጠና ሶስቱ ችግር የተለየ ነው። ይሄን የኢትዮጵያ ህዝብ ማወቅ አለበት። የአስራ ዘጠኝ ዘጠና ሶስት ችግር የፓርቲ ችግር ነው። እነሱ እንደሚሉት ይሄ የድርጅት ችግር ነው። ህወሓት ሁለቱ ላይ ችግር ተፈጠረ። ያ ደግሞ ወደ ኦህዴድ ተዛመተ። የብአዴን ምናምን እንደሆነ አይታወቅም። ያ ሌላ ነገር ነው። ከዛ መነሻ ማድረግ አልነበረበትም። መነሻ ማድረግ የነበረበት የአሁኑ ችግር ምንድን ነው? አንደኛ የወልቃየት ችግር ምንድን ነው? ደቡብ ከወሰድን የቁጫ ህዝብ የራስ የማንነትን ጥያቄ የራስ አስተዳደርን ጥያቄ፣ የኮንሶንም አሁን ቅርብ ጊዜም የቀረባለ፣ እነዚህን ሁሉ የኦሮሚያ ችግር ምንድን ነው? ከነዚህ ተነስቶ ነበረ ነገሮችን ለመፍታት ተሀድሶ ለማድረግ ማድረግ ያለበት ወደ ኋላ መሄድና፣ ህዝብና ድርጅት የተለያየ ነው ብለዋል ቅድም አቶ ገብረ መድህን ትክክል ናቸው። ህዝብና ድርጅት የተለያየ ነው። መንግስትና ህዝብ መሳ ለመሳ ሊወሰድ ይችላል። ህዝብ ውክልና የሰጠው ስለሆነ መንግስት ማለት ነው በድርጅት የተፈጠረን ችግር ከዛ ላይ መነሻ አድርጎ እንደገና አሁን ህዝብ መንግስትን አይ አልቻልኩህም፣ ልትሰራልኝ አልቻለም ነገሮች እየባሱ ነው የሄዱት በቃኝ አይነት ሲል እነዚህም ሁለቱን እንትኖች አንስተው ለተሀድሶ መዘጋጀታቸው እኔ ትክክል የሆነ ነገር አይመስለኝም። ጥልቅ ተሀድሶ ደግሞ ሲባል ምንድን ነው? ጥልቅ ተሀድሶ ከሆነ ብቻውን የኢህአዴግ ብቻ ተሰብስቦ ጥልቅ ተሀድሶ ሊያደርግ አይችልም በምንም ታምር። ሊሆን መሆን ያለበት የትኛው ነው? አንደኛ ሁሉንም የፖለቲካ ፓርቲዎች አቅም ላይኖራቸው ይችላል። አሁን በሰው ሀይልም በድርጅት ግን እነዛን እንደግፋለን የሚሉ የህዝብ ወገኖችን እነሱ ጎን ያለው ኢህአዴግ እንኳ አለው፣ የህዝብ ድጋፍ አለው ብዙ ሊያጠራጥር ቢችልም ማለት ነው ያንን ይዞ ነው እንጂ ተሀድሶ ማድረግ ያለበት ዝም ብሎ ብቻውን ቁጭ ብሎ የአራቱ ድርጅቶች ሁሉን ያሳተፈ ሁለተኛ አገሪቱን ወደ ተሻለ ደረጃ ሊያራምድ የሚችል መሆን አለበት እንጂ ይሄኛውን ጥልቅ ታድሶ ቢል አላምንም። ኢህአዴግ ትልቁ ችግሩ ምንድን ነው? ወደ ኋላ ሂዶ ነው የሚያስበው። ፖለቲካ ዛሬና ነገ ነው። ዛሬን መዝኖ መርምሮ አውቆ የዛሬ ችግር ምንድን ነው፣ ነገ እንዴት እንራመድበት፣ ይሄን ነበር ማየት ያለበት። በሁለተኛው በአቶ ግዛቸው ነው መሰለኝ ያለች ስማቸው፣ ግዛቸው አዎ፣ እሳቸው ኢህአዴግ አንድ የሚጠረጠርበታል እንግዲህ፣ በህዝባዊ ኢንተርኔት ምንለው አለ አይደለ? ህዝቡም ያወራው ቤትም፣ መሸታ ቤትም፣ ሻይ ቤትም፣ መስሪያ ቤትም፣ የትም የሚወራው ይሄ በህዝባዊ ኢንተርኔት ያመጣው ነው። ይህም ሰምቼዋለሁ። ስለዚህ ምንድን ነው ለህዝብ ወገንተኝነት ያላቸው የተወሰኑ የኢህአዴግ ባለስልጣናት አሉ። እነዛን የመነጥርና እነዛ ቦታ ሌላ ሊያስቀምጥ ይፈልጋል ነው? አይመስለኝም። እኔ በመጀመሪያ ደረጃ ኢህአዴግ ውስጥ ያሉ ሰዎች እንደው የህዝብ ወገንተኝነት ይኖራቸዋል ብዬ አላስብም። ከሚናገሩት ስንሰማ እያንዳንዳቸውን ብንወስድ አቶ ገዱ አንዳርጋቸው እንበል፣ አባይ ፀሐዬ እንበል፣ ማን ነው የትግራይ ክልል መስተዳድር ሁሉንም ስንወስዳቸው የሶማሌ ክልል መስተዳድር ስለ ህዝብ ተናግረው አያውቁም። ስለ ድርጅታቸው ነው፣ ድርጅታቸው ስላለመው ህልመኝነት ነው የሚነግሩት። እና እነዛ ሰዎችን መታቸው አልመታቸው እነዛን ሰዎች አነሳቸው አላነሳቸው ምንም ትርጉም የሚፈጥረው አይመስለኝም። ችግሩን በመፍታት ረገድ ተሀድሶ ሲል ኢህአዴግ አንደኛ፣ ገፊ ሁኔታዎች አሉ። በእርግጥ ሁኔታዎቹ አሁን የመጡ አይደሉም። አሁን በኃይለኛ ሁኔታ መጡ እንጂ ነበሩ። ራሱ ያመና ኢህአዴግ ራሱ ያመናቸው ችግሮች እንኳን ለተሀድሶ አይደለም ድርጅቱ ስልጣን እንዲቆይ የሚያደርጉ አይደሉም ብዙዎቹ። ስለዚህ ገፊ ሁኔታ አለው ሁለተኛ ደግሞ ጠያቄው እንዳይሉ እምነትም ስለሌለ ሰዎችን ለመመንጠር አላማ ሊውልም ላይውሉ ሊሆን ግን ድርጅቱ ራሱን እንዲያይ በደንብ እንዲፈትሽ የሚያስገድድ ሁኔታዎች አሉ። ይህን ስል ግን የኢትዮጵያ አሁን ያለው ችግር በኢህአዴግ ታደሰ ብቻ ይፈታል ማለት አይደለም። እና ታደሰ ለራሱ ሲል ነው ራሱ በኢትዮጵያ ፖለቲካ ጥሩ ተዋናይ ሬሌቫንት አክተር ሆኖ እንዲቀጥል ከፈለገ ሲታደስ እንጂ ኢህአዴግ አሁን ስለታደሰ አሁን ያሉት ችግሮች ይፈታሉ ማለት አይደለም። የኢትዮጵያ ችግር ከኢህአዴግ በላይ ናቸው። አሁን ከአንድ ፓርቲ ጤንነት በላይ ናቸው። ሁሉን አቀፍ ማንኛውም በውስጥም በውጭም ያሉ የኢትዮጵያ ፖለቲካ ተዋናዮች በነጻ በእኩልነት የሚወዳደርበት የሚተውንበት ምህዳር ተፈጥሮ ኢህአዴግ እኩል እንደ ሌሎቹ እንደ ሌሎች ተወዳዳሪ ቆጥረው ወደ ህዝቡ ቀርቦ ወይም ይመረጣል ወይም አይመረጥም ውሳኔው የሚቀበልበት እድል ካልፈጠረ ባለው አካሄድር መላ የኢትዮጵያ ችግር ራሱ ነው የሚፈታው አድርጎ ሌላው ሌላው አካል ሊያሳትፍ የሚችልበት እድል እያሳየ አይደለም እና የኢትዮጵያ ተጨባጭ ችግሮች ከኢህአዴጋዊ ተሀድሶ ወይም ከኢህአዴግ የውስጥ ድርጅት ተሀድሶ በላይ ናቸው። የኢህአዴግ ተሀድሶ ችግሮችን የሚፈቱ አይደሉም ለማለት ፈልኬ እሺ፣ ያመሰግናለሁ። እንደ አስር ደቂቃ ስለቀረን አንድ ሁለት ተጨባጭ ጥያቄዎችን ላቅርብ። የህዝብ መብትና ህይወትን የተመለከተ ነው። በድምፅ መልእክት ጥያቄ ያስቀመጡልንን ላስቀድምና እኔ ደግሞ አክላለሁ። ሄሎ፣ ጤና ያስችልኝ። ቪኤዎች ምን ያክል የሰው ህይወት መጥፋት አለበት? አንድ ባለስልጣን አንድ መንግስት በሰው ላይ ይህንን ያክል ግድያና ወንጀል ሲያደርግ በአይሲሲ ፍርድ ቤት የማይቀርበት ምክንያት ምንድን ነው? ምን ያክል የሰው ህይወት መጥፋት አለበት? እስከ ምን ያክልስ ወንጀል መሰራት አለበት? የአገር አስተዳዳሪ ባለስልጣናቶች ለፍርድ መቅረብ ያለባቸው? ቴንኪዩ። ዎች እኔም በዚህ ላይ ላክል የምወደው ምንድን ነው፣ ምን ያህል እንደምትከታተሉ አላቅም። አገር ውስጥ ያሉ መገናኛ ብዙሃን ላያሳዩ ስለሚችሉ በዚህ ውጭ ባሉ ሶሻል ሚዲያ ወይንም ሌሎች መገናኛ ብዙኃን እኛም ከህዝብ ጋር በምናደርገው ቃለ ምልልስ አነጣጥሮ ገዳዮች በዘፈቀደ እጁን አጣጥፎ ሰላማዊ ሰልፍ የሚያደርግ ሰው ላይ ቀጥታ እየተኮሱ ለምሳሌ እናቶች የልጃችሁ አስከሬን ላይ ተቀመጡ የሚባሉበት ይሄ ከኢትዮጵያዊ ባህልም ልምድም የራቀ ነው። ምን ማለት ነው? እንደዚህ አይነት ግድያ እንግዲህ የሰብአዊ መብት ድርጅቶች እስከ ዛሬ ባጠናቀሩት ከሁለት ወር በፊት ይመስለኛል የኦሮሚያን እንኳ ወደ አምስት መቶ አድርሰውታል ሂውማን ራይትስ ዋች። ከዛ ወዲህ ከሁለት ወር ወዲህ ጎንደርና ጎጃም ውስጥ የተካሄደ ግድያ አለ። በትግራይ ተወላጆች ላይም ደግሞ በወጣቶች ተካሄደ የተባለ ግድያ አለ። እና እንዴት ነው የህዝብ ህይወት እንደዚህ ዋጋ ሊያጣ የቻለው? ምንስ ሊደረግ ይችላል? የታጣቂው የህዝብ አካል መሆኑን ረስቷል ወይ? በሌላ መንገድ ስርዓት ማስከበር አይቻልም ወይ? ልግባኔው። አዎ፣ አቶ አበባ ሁለት ነገሮችን መጀመሪያ እንትን ብለን ብንነሳ፣ ትዝታ መልካም ነው። አንደኛ ሶሻል ሚዲያ አልፎ አልፎ እኛም ይደርሰናል፣ እንደው ሙሉ ለሙሉ ባይሆንም እዛ ላይ የተጋነኑ ነገሮችም አሉ፣ እውነት ነገሮችም አሉ። እኛ ጓደኞቻችንም እንደውላለን። ባህር ዳርም ይሁን ጎንደርም ኦሮሚያም የትም የተሳሰርን ህዝብ ነን፣ እና ስንሰራም አብረን ነው። የተጋነኑ ነገሮች አሉ። ህጻናት ምን የተባለው እሱ እሱ እንደው ከእውነት የራቀ ነው። ግን ብዙ ሰው አልቋል። ብዙ ሰው ስላለቀ አይደለም አንድ ሰው ብዙ ነው። አንድ እራሱ የአንድ ሰው ህይወት የብዙ ሰው ህይወት ነው ይሄን መረዳት መቻል አለብን። እና በደል እየደረሰ ነው። ሁለተኛ ደግሞ ለምንድን ነው እንደዚህ አይነት እርምጃ የሚወስዱት? በደርግ ጊዜ ያን ያክል ግፍና ስቃይ ደረሰ፣ በሰው ልጅ ሊደርስም አይችል። አሁን ከዛም አልተማርንም። ይሄ የኢንዶክትሪኔሽን ጉዳይ ነው። ሰራዊቱም በምንድን ነው የሚያሰለጥኑት? ምን ብለው ነው ፖለቲካ የሚናገሩት? እንደገና ይሄ የፌዴራል ፖሊስ የተባለውን ምን ብለው ነው ኢንዶክትሪኔት የሚያደርጉት? እነዚህ እነዚህ ነገሮች መመርመር አለባቸው። ለስርዓት የቆመ መሆን የለበትም፣ ለህዝብ የቆመ ነው። ሁለተኛ ደግሞ የሰለጠነው የህዝብን ጠላት ሊመታ እንጂ ወገኑን ሊመታ አይደለም። ይሄ ያስወነጅላል፣ እና ጥያቄውም እንዳለው ሁ ለፍርድ ይቀርባሉ። ግን ባለው ሁኔታ እንዴት ነው እነዚህ ሰዎች በፍርድ ለፍርድ ሊቀርቡ የሚችሉት? በምንም ታምር የለም። አንድ ትልቁ ነገር መሆን ያለበት ህዝቡ መብቱን መጠየቅ አለበት። ስርዓቱን በጠየቀ ሰው ሳይነካ አማራ ኦሮሞን መንካት የለበትም፣ ንብረቱንም መንካት የለበትም። ትግሬ አማራ እንደዚህ መነካካት መኖር የለበትም። የትግሬ መብት የአማራ መብት ነው። የአማራ መብት የኦሮሞ መብት ነው። የኦሮሞ መብት የሱማሌ መብት ነው። ሁሉም ሲከባበር ነው ያን መኖር የሚችለው ግን መታረም ያለበት ምንድን ነው? ሁለት ነገር ነው። አንደኛ ሶሻል ሚዲያው አዎንታዊ ተጽዕኖ ማምጣት አለበት። የሚያርገበግቡም አሉ እዛው ውጭ ሆነው ያለውን ነገር በትክክል አጣርቶ እንትን ማለት ሁለተኛ ሰራዊቱ እህቱ ወንድሙ ህዝቡ ከዛ ያወጣል። ግን መሆን ያለበት ያንን አንድ ወታደር ሲሰለጥን እንዲገል ነው የሚሰለው። አቶ ገብረመድን እዚህም ላይ ሊያክሉ የሚወዱ ይመስለኛል። አዎ ያው በማንኛው ወገን ያጋጠመውን ህይወት፣ የንብረት መቃጠና ሌሎችን በጣም የሚያሳዝን ነገር ናቸው። በማንኛውም ወገን ማውገዝ ይኖርብናል። ሌላ እኔም እንደምለው ለሌላ ሰው ሲባል የሌላው ሰው ህይወት ማለት የለበትም፣ መክሰር የለበትም፣ ንብረቱም ማቃጠል የለበትም። ዛሬ ሰላማዊ ሰልፍ የሚወጣ ሰው እንደ ሌላው ህዝቡ ለነገ የተሻለ ነገር ለማግኘት ነው እንጂ ህይወቱን ሰጥቶ ሌላ ክሳራ ደርሶበት በራሱ በቤተሰቡ ሌላ አላስፈላጊ መስዋዕት ከፍሎ ጊዜው እንዲያልፍ አይደለምና በተቻለ መጠን ሁላችን ኃላፊነት በተሞላበት ሁሉም የምንችለውን የህይወት መስዋዕት የሰው ልጅን የሚያክል ክቡር ፍጥረት ሚኒማይዝ ማድረግ ይኖርብናል። በሌላ አባባል ተቃዋሚዎችን ብንሆን አደባባዮችን ማጨናነቅ እንችላለን፣ መንገድን መሙላት እንችላለን በሰልፍ ነገር ግን ንብረት ስለምናቃጥላለን፣ ሌላ ሰው ስለምንጎዳለን ምክንያት ካልሰጠናቸውም ቢያንስ ቢያንስ እነሱ የእኛ ዜጎች ናቸውና የሚሰማቸው ነገር ይኖራል። ዝም ብለው አይተኩስብንም። ስለዚህ በተቻለ መጠን በሰላማዊ መንገድ እኛም ቢሆን ኃላፊነት በተሞላበት ካልሆነ ድንጋይ መወርወር፣ ሰውን መግደል፣ ንብረት ማቃጠል መንግስትን ሶስት ወይም አራት እጥፍ ግብረ መልስ ሊሰጥ ይችላል። እንዲህ እንዲህ እያልን አላስፈላጊ የሰው ህይወትና ንብረት ውድመት ውስጥ ለምንገባ ሁላችን ይህን ነገር ማስወገድ ይኖሩብናል። የተጋነነ ነገር አለ ያሉት አበባቡ ትክክል ናቸው። የተገደሉ ሰዎች ይኖራሉ፣ ይታወቃል። ይሄ እናቃለን። የኛ ጸጥታ ኃይል እንዴት እንደሚሰለጥን መሪዎቹ ባህሪ እናውቃቸዋለን። ነገር ግን ደግሞ አላስፈላጊ ነገሮች ሰው ሌላ ቦታ የሞት ሰዎችን ፎቶግራፍ አብስቶ እኛ ላይ መለጠፍ ልክ እኛ ጋር እንደሆነ እንደሆነ አዋሳሳቢ ነገሮችን የምንጨምርበት ነገር ና እነሱ እነሱን እኛም ማስወገድ ይኖርብናል። በሶሻል ሚዲያ ተዋናዮች ማለት ነው። እንግዲህ ከምናየው ና ከምንሰማው እንደው ለአድማጮቻችንም ማስረገጥ የምፈልገው ኢትዮጵያ ውስጥ የሚካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ እንደሆነ ሶሻል ሚዲያ ብቻ ሳይሆኑ የታወቁ እንደ ሮይተርስ እንደ ኤኤፍፒ ያሉ ዜና ዘገባዎችም ያሳያሉ። ህዝቡ እጁን አጣጥፎ ሰላማዊ ተቃውሞ ሲያደረግና ይሄንንም ጨምሮ አድማጫችን እንዲገነዘብ እፈልጋለሁ። ምክንያቱም እኛ ስንዘግብበት የቆየን ነውና። በዚህ የጥያቄው መልስ ዝግጅት ላይ የተሳተፉትን ምሁራን እንዲሁም ባልደረባይን ትዝታ በላቸውን ላመስገን። የውይይቱ ቀሪ ክፍል በሌላ ዝግጅት ይቀርባል። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 አራት ላይ የምናቀርብላችሁን ዝግጅቶቻችንን መከታተል ትችላላችሁ። በተጨማሪም ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት ማዳመጥ እንድትችሉ የተጨመሩ ሁለት ሜትር ባንዶችንም እንድትጠቀሙ እንጋብዛለን። አሜሪካ እጅግ አቁሳይና አሳማሚ በሆነው ሽብር ከተመታች እነሆ አሥራ አምስት ዓመታት ተቆጠሩ። የጥቃቱ የመጀመሪያ ሰለባ የሆኑት የዓለም የንግድ ማዕከል መንታ ሕንፃዎች ከወደቁ 15 ዓመት ሆነ። ልዕለ ሃያሉ ያሉ ፔንታገን፣ የዩናይትድ ስቴትስ የመከላከያ መስሪያ ቤት ህንፃ አንድ ጎኑን ተመቶ ከፈረሰ 15 ዓመታት ተቆጠሩ። በተሳፋሪዎች ትንቅንቅ ፔንሲልቬንያ ግዛት ላይ የወደቀው መድረሻው የት ሊሆን ይችል እንደነበረ ያልታወቀው አይሮፕላን ጠባሳ 15 ዓመታትን አስቆጠረ። ፔንታገንም ተጠገነ። በመንታዎቹ ህንፃዎች ቦታም ኒውዮርክ አዲስ ቁመቱ ግን ይበልጥ የረዘመ ግዙፍ ህንፃ ቆመች። የአሜሪካ ህይወት ግን ወደ ነበረበት አልተመለሰም። እንግዲህ አሜሪካም ዓለምም ጨርሶ የቀድሞ ላይ ሆኑ ተለውጠዋል። የዓለም ጸጥታና ደህንነት ከያኔው የተሻለ ነው ብለው እኒህ ከስዊድን አሜሪካ ተጉዘው እየጎበኙ ያሉ ቱሪስት ክሬስተር ዮሐንስም አያምኑም። እንዲያውም ሁኔታው ይበልጥ የተበላሸ ነው። በእርሳቸው እምነት፣ ከአውስትራሊያ አሜሪካ የተጓዙት ጎብኚ ናራያን ራማክሪሽናን የትም ሄድኩ የት ስጋት የለብኝም። ይሁን እንጂ ጥቃት የትም ሊፈጸም ይችላል። ያሳዝናል ነው ያሉት። ናይን ኢለቨን ቤተ መዘክር ዛሬ ብዙ ይናገራል። ስለዚያ የሺ ዘጠኝ መቶ ዘጠና አራት መስከረም አንድ ጥቃት ሕመምና ለቅሶ በዓለም ላይ ስላደረሰው ጫና፣ ስለ መጽናናቱና ስለ ዛሬው ማገገም ብዙ ይናገራል። ስለ አካባቢውና ስለ መታሰቢያው የቤተ መዘክሩ ዳይሬክተር አሊስ ግሪንዋልድ የተስፋ መልእክት አላቸው። ድንቅ የሆኑ ሕንፃዎች ቆመዋል። ሶስተኛው ማማ እያደገ ነው። አዲስ የትራንስፖርት መናኸሪያ ተከፍቷል። እምብርቱ ላይ ደግሞ ይህ ቤተ መዘክር አለ። ይህ ቦታ አሁን የዝክርና የህይወትም ስፍራ ነው። የኒውዮርክ ነዋሪዎች ከዚያ የመስከረም አንድ ሰቀቀን ለመውጣት ብዙ ጥረዋል። ብዙዎቹ እኮ ከአደጋው በኋላ ድንጋጤውና ሽታው ለብዙ ጊዜ ይከተላቸው እንደነበር ዛሬም ይናገራሉ። ዛሬ ኒውዮርክ አገግማለች። አሜሪካን ኤርላይንስ በረራ ቁጥር 77 ተጠልፎ ዋሽንግተን ዲሲ ከመከላከያ መስሪያ ቤቱ ሕንፃ ጋር ሲጋጭ በአይሮፕላን ውስጥ የነበሩ ተሳፋሪዎችና የመስሪያ ቤቱ 125 ሰራተኞች ወዲያው ሞተዋል። በአጠቃላይ በዚያ ጥቃት ከሦስት ሺህ በላይ ሰው አለቀ። ዕለቱን ብዙዎች ዛሬም በትካዜ ቢያስቡትም የአሜሪካ ብርታትና ጥንካሬ ተስፋና መነቃቃቷ ግን Cato ወትሮ ቁጥር ስፍር ባልነበራቸው የሙዚቃና የዘፈን ድግሶች ይጨናነቅ የነበረው የዘመን መለወጫ ዋዜማ ዛሬ ብዙ ታዋቂ አድማቂዎቹና ዘፋኞቹ ርቀውት ሊያመሽ ወስነዋል። ስለዚህ የዛሬው የአዲስ አበባ የባህል ዋዜማ ምሽት ምን ይመስላል? ጽዮን ግርማ ከአዲስ አበባ ሁለት እንግዶች አሏት። የአዲስ ዓመት ዋዜማ ሁልጊዜም ደማቅና የተለያዩ ዝግጅቶች፣ የተለያዩ የሙዚቃ ኮንሰርቶች፣ እንደዚሁም ደግሞ ሰዎች በየቤታቸው በተለያየ ነገር የሚያከብሩት ደማቅ በዓል ነው። በዘንድሮ ደግሞ የሙዚቃ ዝግጅቶችና የዋዜማ የሙዚቃ ኮንሰርቶች ከመሰረዝ ጀምሮ በርካታ የመዝናኛ ዝግጅቶች የሉም። ሁለት እንግዶችን ጋብዣ አለው። የአዲስ አበባን የዛሬውን ሁኔታ የዋዜማውን ሁኔታ ቃኘት አድርገው የሚነግሩኝ። አዲስ አበባ ላይ እስቲ ዋዜማው ምን መልክ አለው? በፈቃዱ ኃይሉ የዞን ዘጠኝ ጦማሪ ነው። አሁን ደግሞ ውይይት መጽሔት አዘጋጅ ነው። እንግዲህ ከስር የተፈታኸው ቅርብ ጊዜ ቢሆንም ድባቡን ለማየት ወደዚህ ወደዛ እንደምትንቀሳቀስ የማህበራዊ ድረገጾች ያሳያሉ። የምትጽፋቸው ነገሮችና ምን ይመስላል ዛሬ ውሎህና አዲስ አበባ ላይ ያለው የበዓል ድባብ? ዛሬ እንደውም በአንጻሩ በጣም ትንሽ የተሻለ የሚመስል እንቅስቃሴ በሰዎች መካከል አንዳንድ ቦታም ኬክ የማዘዝ የመግዛት ነገር አይቻልም ግን ሰሞኑ በጥቅሉ አዲስ አበባ ከበዓል በዓላት ሲደርሱ በተለይ አዲስ አመት ጊዜም ደማቅ ነው፣ ግን ማንኛውም በዓል ቀደም ብሎ ከሚታይባት ድባብ በጣም የቀዘቀዘ እና ድብታ የበዛበት አይነት ነገር ነበረ፣ በብዛት የሚታየው ማለት ነው። ያው በብዛት እንደተሰማ ኮንሰርቶችም ተሰርዘዋል። ያልተሰረዘም አንድ ታና ፓርክ የሚካሄድ አለ። ምን ያህል ሰው ይገባል የሚለውን በኋላ እናያለን። ግን በጥቅሉ የሰው እንቅስቃሴ ቢሆን እነዚህ ሕንጻዎቹ የቢዝነስ ሴንተሮቹ ምናምን ይን ከዲኮሬሽን አንጻር እንኳን ባለፈው ሳምንት ስ የተንቀሳቀስኩ ሳይ ነበር ደማቅ የሚባለው ቦሌ ለወትሮ ብዙዎቹ ሕንጻዎች ዲኮር አላደረጉም። ሁለት ቀን ሲቀራቸው አንዳንዶቹ ፊኛ ተክለዋል፣ አንዳንዶቹ ደግሞ ሶፍት ከለር ያላቸው ሶፍት አድርገዋል እና ግን በጥቅሉ በገበያም ቢሆን በጣም ከፍተኛ መቀዛቀዝ አለ። በህዝቡ ስሜትም ቢሆን በተለይ አዲስ አበባ ደግሞ ሁሉንም ሁሉንም አሳታፊ በዓል እንደመሆኑ ሁሉም ሽርጉድ ሲል የሚታይበት በጣም ቀዝቅዟል። አሁን ትንሽ አሉ ሲባሉ የነበሩት ሳምንቱን ሙሉ እነዚህ በጥቃቅንና አነስተኛ ተደራጅተው መንገድ አደባባይ ዳርቻ ላይ ድንኳን እየተተከለላቸው የሚሸጡት ናቸው። እነሱም አሉ እንጂ ብዙ ሸማች በፊት የምናየውን ያህል ሌላው ቀርቶ አሁን በቅርብ ጊዜ የነበረውን ፋሲካ ለፋሲካ ሳምንት የነበረውን ያክል እንኳን እንቅስቃሴ አላየሁኝ። እሺ፣ በፈቃዱ እንግዲህ አመሰግናለሁ። ወደ ኤልያስ ልምጣና ኤልያስ ገብሩ ጋዜጠኛ ነበርክ፣ በተለያዩ ጋዜጣና መጽሔቶች ላይ ትሰራ ነበር። አሁን ደግሞ በፌስቡክ ገጽ ላይ አዲስ አበባን የተመለከቱ ኢትዮጵያን ጉዳዮች የተመለከቱ ነገሮችን ቀን በቀን በመጻፍ የተለያዩ ነገሮችንም ትታወቃለህና ለጉዳዮች ቅርብ ነህ ብዬ አስባለሁኝ። ለምንድን ነው ኮንሰርቶቹ የተሰረዙት መረጃ አለ? ያው እንግዲህ በዘንድሮ አመት ካየ ነው ከአዲስ አመት ከገባ ጊዜ ጀምሮ በኦሮሚያ ከማስተር ፕላኑ ጋር በተገናኘ ችግር ተፈጥሮ ብዙ ሰዎች ተገለዋል፣ ተጎድተዋል፣ የታሰሩም ሰዎች ነበሩ። ከዛም ያ ጉዳይ ሳያባራ ደግሞ አማራ ክልልም ችግር ተፈጠረ እና በተለያዩ የሀገሪቷ ክልሎች የተቃውሞ እንቅስቃሴ መፈጠራቸው እና በዚህም ንጽዋዞች ያለ አግባብ አደባባይ ላይ በየቤቱ በመገደላቸው በመታሰራቸው ሀገሪቷ ላይ ያው የሀዘን ድባብ ስር እየሰደደ በት ሁኔታ ነው። በተለይ ወደ ነሐሴ መጨረሻ ላይ እንኳን አሁን በቅርቡ እንኳን ቅሊንጦ እስር ቤት ላይ የተፈጠረውም እንግዲህ እስረኞች የተቃጠሉበት በጥይት ተመተው የሞቱበት ሁኔታ እሱም ድብልግልቅ ብሎ እንኳን ትክክለኛ ማን እንደተገደለ ማንት እንዳለ እንኳ ድረት ያለ መረጃ ያበት ሁኔታ ሆኖ በቃ ሀገሪቷ ላይ በዘንድሮ አመት ያየናቸው አስከፊ ግድያዎች ና ስቃዮች ናቸው። ይህን ነገር ፈጥሯል ብዬ እኔ የምንረዳው መሰረትም አለባቸው። ወገን ዕለት ዕለት እየሞተ እየታሰረ እየተሰቃየ ባለበት ሁኔታ ላይ ኮንሰርት እኮ የሙዚቃ ኮንሰርት ደስታ ነው አይደል? አዲስ አመት ሲመጣ ሰው ደስ ይለዋል፣ ሴለብሬት ያደርጋል አዲስ አመትን ተቀብሎ። ግን ሰው ሞቶ፣ የሞቱ ሰዎች እንኳን አስከሬን ባልተቀበረበት ሁኔታ፣ የተቃጠሉ ሰዎች ትክክለኛ ለቤተሰብ እንኳን ባልተሰጠበት ሁኔታ ኮንሰርት አዘጋጅቶ ደስታን ሼር ማድረግ በምንም የሞራል አሳሰብ ተገቢ አይሆንም እና ኮንሰርቶቹ መሰረዛቸው ትክክል ነበር። ይህም እንግዲህ የተለያዩ አርቲስቶችን ገፍተን ኮንሰርት እናዘጋጃለንም ብለው ነበር፣ ግን የህዝቡ ጫና ሲበረታባቸው ቀስ በቀስ ሁሉም ኮንሰርት ወደ መሰረዝ እና ፖስት ፖንድ የማድረግ ነገር ነው እንግዲህ እያየን የመጣ ነው። ከኮንሰርቶቹ ከኮንሰርቶቹ መሰረዝ ባሻገር ከተማ ውስጥ ያለው ድባብ ምን ይመስላል? በአጠቃላይ እንደው አዲስ አበባ ላይም እንደዚሁም ከሌላ ቦታም ተሰሙ ከሆነ ምን ይመስላል ድባቡ? ኤልያስ እስቲ ይህን በቃ ጥሩ አድርጎ ገልጾች ነበረ። እኔም የእሱን ሀሳብ ነው የሚገራው እና ብዙ ጊዜ አዲስ ዓመት ሲመጣ ያው ከአሮጌ ዓመት ወደ አዲስ ዓመት የምትሻገርበት ስለሆነ ሰው ደስ ብሎት የሚጠብቀው ነው። እኔም በግሌ ደስ ከሚሉኝ ዓመት በዓላት አንዱ አዲስ ዓመት ነው እና ዘንድሮ ምንም ስሜቴ እንደውም ባዶ ሆኖ ብቻዬንም አሳልፋለሁ ብዬ ነው እንኳ። ምክንያቱም ደስ ሲልሽ ነው ታሳልፊ። ግን ሰው እንዲሞቶ ተገሎ እንትን ባለበት ሁኔታ ላይ አዲስ ዓመትን መቀበል ብዙ ማስመሰል ነው የሚሆነው። አዲስ አበባ ላይ ያለው ድባብ በጣም የቀዘቀዘ ነው። ከሌላ ጊዜ እንደምናውቀው አይደለም። እንደውም ዛሬ ስቴዲየም እጃ ያለ ወደ ካሳሚ ስሜ የተለያዩ በሆኔ ድረስ ሁሉ ይጄ ነበር። ቅድም በፍቅ ጥሩ አድርጎ ገልጾታል የቀዘቀዘ ነው። ኢቨን በጥቃቅንና አነስተኛ እንኳን ተደራጅተው አዲስ አመት ሲመጣ ባዛር የሚሸጡት እንኳን ሙዚቃ በጣም ቀንሰው ነበር ላለፉት ሶስት አራት ቀናት እንኳን እንትን ሲሉ የነበረው እና ባነሮችን አሁን ፊኛ፣ የተለያዩ አመት በዓል የሚመስሉ ነገሮች በጣም ቀዝቃዛ ነበሩ። ዛሬ ትንሽ ይሻላል። በህግ ምናም ሲሸጥ አይቻለሁ። ዶሮም ገዝተ ወደ ቤት የሚገቡ ሰዎችን መንገድ ላይ ለመታዘብ ችያለሁ። ግን ያ ግን በጣም በጣም በጣም በቀዘቀዘ ስሜት ውስጥ ነው። ሁለታችሁም የአዲስ አበባን ድባብ ልታሳዩን ሞክራችኋል። በፍቃዱ እንደው ዛሬ ከነጋ ወዴት አካባቢ ሄድክ? ምን አየህ? ምን ታዘብ? ዛሬ ከነጋ ጠዋት እንግዲህ ሰፈሬ ፈረንሳይ ለጋ ሲሆን ነው ጥረት ሲሆን ወደ ቃል ልት ሄጄ ነበረ። አሁን ዛሬ ይፈታሉ ተብሎ የነበሩ እስረኞችን ማግኘት የምችል ከሆነ ብዬ ነው። ከዛ በኋላ ደግሞ ተመልሸ ወደ ቦሌ አካባቢ ሂጃለሁ። ወደ አትላስ ሂጃለሁ። ከዛ ወደ ፒያሳ ሂጃለሁ። አሁንም ፒያሳ አካባቢ ነው ያለሁት። ስለዚህ የሄድኩባቸው መንገዶች ኦልሞስት አዲስ አበባን በተለያዩ አቅጣጫዎች የሚያሳዩ ናቸው እና እንዳልኩሽ ነው እንደዚህ አሁን ለምሳሌ የበዓል የበዓል ዋዜማ እንደመሆኑ በተለይ ደግሞ የአዲስ አበት ዋዜማ ላይ ስትንቀሳቀሺ የመኪና መጨናነቁ ራሱ የትራፊክ መጨናነቁ ራሱ በጣም ከባድ ነበር የሚሆነው። በግና ከፍቶች፣ ከብቶች ብቻ መንገድ ላይ በጣም ብዙ ይታዩ ነበረ። አላየውኝም። አሁን ዛሬ ለምሳሌ ግን ትላንትና ቃሊቲ ትላንትና ማጋጣሚ ቃሊቲ አካባቢ ነበር፣ ቃሊቲ አካባቢ አይቻለሁ፣ በጎች ማለት ነው የሚሸጡ ግን ጥቂት ነው። ከዛ ውጪ እንደዚህ በየቦታው መኪና መንገድ አላሳልፍ እያሉ ሰው አላሳልፍ እያሉ የሚሉት ነገር የለም። ብዙ ነገሮች ብቻ በጣም ቀዝቅዘዋል። እንግዲህ በፍቃዱ፣ እንግዲህ ኢትዮጵያውያን የሚደሰቱባቸው ነገሮች ከቤተሰብ ጋር ሰብሰብ ብለው ከሚያሳልፉባቸው ደስታቸውን ከሚገልጹባቸው ውስን ናቸው ቀናቶቹ። በተለይ የአብዛኛው ኢትዮጵያዊ ሕይወት የምናውቀው ነው፣ እና ውስን ናቸው እነዚህ ቀናቶች እና ሰው ይሄ ስሜት ላው ላይ ያደረው ዘፈኖቹም ኮንሰርቶቹም የተሰረዙት ሰውም ይሄ ስሜት ያደረበት በተጽዕኖ ስር ነው ብለህ ታስባለህ? ካየኸው ከታዘብከው ነው ወይስ ሰው የራሱ ስሜት ነው እንደዚህ አይነት መቀዛቀዝ የመጣው? እንግዲህ ተጽዕኖ የሚለው በጣም የሚከብድ ይመስለኛል። ምክንያቱም አሁን በተቻለ መጠን በመንግስት ሚዲያ የሚንጸባረቀው ነገር አገር ሰላም እንደሆነ በቃ አንዳንድ ጸረ ሰላም የሆኑ የህዝብ አካላት ብቻ ጥቂት ሁከቶችን እንደሚያስነሱ ነው በመንግስት ሚዲያ የሚሰራው። ስለዚህ ተጽዕኖ ማሳደር የሚችለው አካል ያሳደረው ተጽዕኖ የለም። አሁን ህዝብ ነው ሪያክት እያደረገ ያለው እና ህዝብ ደግሞ ማለት ሌላውን የህዝብ አካል የሚያስገድድበት ወይም ተጽዕኖ የሚያሳድርበት አቅም ያለው አይመስለኝም። ኦፍኮርስ ተጽዕኖ የራሱ የሆነ ትርጉም ቢኖረውም ማለት ነው። ግን በአብዛኛው የተሰሙት ዜናዎች ብዙ ጊዜ የተዳፈኑ ናቸው። አሁን በቅርቡ የተቀሰቀሰውን የቅሊንጦን የእሳትን ብንሰማ እዛ የተከሰተው እልቂት ቁጥሩ ላይ እንኳን መግባባት ላይ አልተደረሰም። የሟቾቹ ማንነት እስካሁን ድረስ ይፋ አልተደረገም። በህይወት ተርፏዋል የተባሉት ትልሽ የተዘረዘሩት በሙሉ ውስጥ ሲፈለጉ አልተገኙም። ይሄ ራሱ የፈጠረው የሀዘን ድባብ አለ፣ ዜናው ከዛ ውጪ ከጎንደር ከጎጃም፣ በአማራ ክልል በጠቅላላው የሚመጣው የሀዘን የምርደው ዜና በጣም ብዙ ነው። እንዲሁ በኦሮሚያም ክልል የነበረው ብዙ ነው እና በዚህ ስሜት ውስጥ ሆኖ አንዱ አሸሸ ገዳሜ ሲል፣ ሌላው ቤተሰብ ሀዘን ላይ እንደተቀመጠ ማሰቡ አይቀርም። ስለዚህ የኢትዮጵያ ማህበረሰብ ኑሮ በራሱ በባህሪው ሳይኮሎጂካል ሜካፕ በጣም መተሳሰር የበዛበት ነው። ስለዚህ ሌላ ቤት ሀዘን ሆኖ እዚህ ቤት ሰርግ አይደረግም አይነት ስሜት ነው ያለው እና በአብዛኛው ማይሆኔ ይህ ተፈጥሯዊ ወይም ባህላዊ ተነሳሽነት ነው አብዛኛዎቹን ነገሮች ያደረገው። ኦፍኮርስ የተለያዩ አክቲቪስቶች ኮንሰርቶቹ እንዲሰረዙ ውትወታ አድርገው ሊሆን ይችላል። ግን ያ ነጸብራቅ የህዝቡ ፍላጎት ነጸብራቅ ነው ብዬ ነው ማስብ። ኤልያስ እዚህ ላይ የምትሰጠው አስተያየት አለህ? የውትወታው ወይም አክቲቪስቶች ያደረጉት ተጽዕኖ ነው ሰው ላይ ይሄን ስሜት አሳድሮ በዓሉ ዋዜማው እንዲቀዛቀዝ ያደረገው ወይስ እንግዲህ በቅርበት ከቤተሰቦችህም ስሜት ጀምሮ የምታየው ነገር ይኖራልና እስቲ እዚህ ላይ ጨምርና። የዚህ ሮሉ ትንሽ ነው ብዬ ነው ማስበው ማለት እንትን ስሜት እኮ ከአንድ ወደ አንዱ የሚገባ ነው። የደስታ ስሜት እንደሚገባ ሁሉ የሀዘንም ስሜት ይገባል። ስለተወተወተ ብቻ ህዝብ ከደስታው ይገታል ማለት አይደለም። ግን በትክክል ያለው ነገር ሀዘኑ ሁሉን አቀፍ መሆኑን ስለተረዳ ነው ወደዚህ ነገር ህዝብን ተባባሪ ሆኖ ወደዛ ስሜት ውስጥ ሊገባ ይቻሉ ምክንያቱም ኦሎምፒክ ላይ እንኳን በፊት እና ሀይሌ የወርቅ ሜዳሊያዎች በሚያመጡበት ሰዓት ላይ እንኳን እነሱ ወደ ኦሎምፒክን ጨርሰው አዲስ አበባ ሲመጡ እኮ ህዝብ ገንፍሎ ወጥቶ ነበረ በደስታ ይቀበል የነበረው ያ የደስታ ስሜት ነው። እና እኔ ያው ከዛ ጋር ነው። እንደውም አንዳንዴ ልክ የደስታ ስሜት እንደሚጋባ ሁሉ የሀዘንም ስሜት ደግሞ ይጋባል። እለት እለት ሶሻል ሚዲያ ስትከፍቺ፣ የትኛውን ሚዲያ ስትከፍቺ ምን ሳይሆን አሳዛኝ ሞት ነው። ስለዚህ አገሪቷ ላይ ያለው በተግባር የሚታይ የሀዘን ውጤት ነው። ህዝቡንም ወደዚህ ስሜት ውስጥ እየከተተው እንጂ አክቲቪስቶች፣ ማንም ጋዜጠኛም ፖለቲከኛም ይሄን ነገር ስላንጸባረቀ በዛ በውቶታ መጠን አይደለም ሰው እዚህ ስሜት ውስጥ የገባው ህዝቡ ራሱ በተግባር ያየው ነገር ስለሆነ ነው ብዬ ነው የምንረዳው። እሺ፣ እንግዲህ ሁለታችሁንም በጣም አመሰግናለሁ ለሰጣችሁኝ ማብራሪያ። በፍቃዱ ኃይሉን ኤልያስ ገብሩንም በጣም አመሰግናለሁ። እንኳን ከዘመን ዘመን አሸጋገራችሁ። እናመሰግናለን እ ሰላሙ አንድ ሙዚቃ ልጋብዛችሁ አሁን እንኳን ለአዲሱ አመት አደረሳችሁ በድጋሚ

Ellos me ya የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በአዲስ ዓመት እንገናኝ። ዘመኑ የሰላም የመደማመጥና የመግባባት የመከባበርና የጋራ ብልጽግና የሥራና የስኬት እንዲሆን እንዲሁም ለሁሉም ጤና፣ ካብትና ዕድሜ እንመኛለን። ከአሜሪካ ድምፅ ራዲዮ ጣቢያ በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦች የስምሰናበታችኋለሁ ሰሎሞን አባተ ነኝ ሰላም በደህና This program has come to you from the Voice of America, Washington.